The Voice of America. የኢትዮጵያ ብሔራዊ ባንክ ሰሞኑን ባወጣው መመሪያ ለግለሰብ በቀን ማውጣት የሚፈቀደው ከፍተኛው የጥሬ ገንዘብ መጠን ወደ ሀምሳ ሺህ ብር ዝቅ እንዲል ወስኗል። ለድርጅቶች የሚፈቀደው ደግሞ በቀን ሰባ አምስት ሺህ ብር ብቻ መሆኑን በመመሪያው ተመልክቷል። ከተጠቀሰው ገንዘብ በላይ የፈለገ ከአካውንት ወደ አካውንት በመላክ በቼክ ወይም በሲፒኦ መጠቀም እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ተናግረዋል። ዶክተር ይናገር ለአሜሪካ ድምጽ እንዳሉት አዲሱ መመሪያ የብር ለውጡን አላማ ለማሳካት ያግዛል። የኢትዮጵያ ብሔራዊ ባንክ ገዢ ይናገር ደሴን በስልክ ያነጋገራቸው እስክንድር ፍሬው ነው። የአዲሱን መመሪያ ዝርዝር ከሚያብራሩበት ይጀምራሉ። እንደሚታወቀው የብር ለውጡ ከመጀመሩ በፊት አንድ መመሪያ ነበረን። በጥሬ ገንዘብ ከባንክ የሚወጣን መጠን ገድበናል። ለምሳሌ በግለሰብ ከሆነ በቀን እስከ ሁለት መቶ ሺህ ብር ወር ደግሞ ተደምሮ እስከ አንድ ነጥብ አምስት ከካምፓኒ ሶስት መቶ ሺህ ብር በቀን በወር ደግሞ እስከ ሁለት ነጥብ አምስት ሚሊየን ብር ከፍተኛው እስከዚያ እንዲሆን ተደርጎ ተወስኗል። ግንቦት የተወሰነ የብር ለውጡ በፊት ባለፈው ግንቦት እሺ። አሁን የብር ለውጡ ከተጀመረ በኋላ ምንድን ነው የተደረገው? ይኸውንም መመሪያ አልነካ ነውም እንዳለ ነው የቀጠለው። ይህን አዲስ መመሪያ እስከምናመጣ ድረስ ባለን ግምገማና ክትትል በየባንኩ በርከት ያሉ ሰዎች የተለያዩ አካውንት ይከፍታሉ። ለምሳሌ አስራ ሰባት ባንክ ካለ ጥሩ ወይ በአስራ አንዱ በአስራ ሁለቱ በየራሳቸው ስም አካውንት ይከፍታሉ። ስለዚህ በቀን ከአስራ ስድስት ባንክ አካውንት ያለው ሰው ሁለት ሁለት መቶ ሺህ ብር ቢዋጣ ብዙ ገንዘብ ነው የሚሆነው። ወደ አንድ ነጥብ ሁለት ሚሊዮን አካባቢ ይሆናል። ለምሳሌ ሰው ይህን በዛ በአንድ ነጥብ አምስት በወር ባስቀመጥነው ሊሚት ብታየው በዛ ገደብ ይሄ ማለት በወር አንድ ሰው በዚህ ስራ ላይ የተጠመደ ብዙ ገንዘብ ያዋጣል ማለት ነው። ብዙ አዲስ ገንዘብ ያዋጣል ማለት ነው። ስለዚህ ከእኛ አኳያ ደግሞ ደጋግመን እንዳነሳ ነው አንዱ የዚህ የብር ለውጥ መካሄዱ አላማ ብዙ አላማዎች አሉት፣ ግን አንዱ ከባንኮች ውጭ ያለ ጥሬ ገንዘቡን ወደ ባንኮች እንዲሰበሰብ በማድረግ እንዲገባ በማድረግ በባንኮች አሰራር ውስጥ ይሄ ገንዘብ እንዲዘዋወር ማድረግ ነው። ስለዚህ ይህንን በተመለከተ ብዙ መልካም ነገሮችን አግኝተናል። በዚህ የብር ለውጥ ውስጥ አዳዲስ አካውንቶች በብዛት ተከፍተዋል። በእነዚህ አካውንቶች በተለያዩ ሚዲያዎች ባለፈው እንደገለጽኩት በቢሊዮኖች የሚቆጠር ገንዘብ ዲፖዝት እየተደረገ ነው። ይሄ ሆኖ ግን በጎን እነዚህ ቀደም ብዬ ያነሳሁልህ ሰዎች ይህንኑ አዳዲስ ገንዘብ የተለያዩ አካውንት በተለያዩ ባንኮች እየከፈቱ ማውጣት ስለጀመሩ ይህንን ለመገደብ አዝማሚያውን በሙሉ ካየን በኋላ በቀን በጥሬ ገንዘብ ከሀምሳ ሺህ ብር በላይ እንዳይወጣ፣ ይሄ ለግለሰቦች ነው። ለካምፓኒዎች ደግሞ ከሰባ አምስት ሺህ ብር በላይ እንዳይወጣ በቀን በሚል አዲስ ማሻሻያ አድርገናል። ይሄ ማለት እንግዲህ ሌላው ገንዘብ ያው በተለያየ ከአካውንት ወደ አካውንት ይተላለፋል፣ ወይ በቼክ ወይ በሲፒኦ ቀደም ብለን ባነሳናቸው ሌሎች ጥሬ ገንዘብ የሚወስነው መመሪያ በዋጣ ነው መንፈስ ሌላው ግብይት ትራንዛክሽን አካውንት አካውንት ይሆናል፣ ወይ በቼክ ይሆናል፣ ወይ በሲ ፒ ኤ ይሆናል ማለት ነው። ነገር ግን አንድ ሰው ጥሬ ገንዘብ እንደው በጣም አስፈልጎኛል ካለ በቀን አምሳ ሺህ ብር ብቻ እንዲሆን ገድበነዋል። ይሄ እንግዲህ ዋናው ዓላማው ቀደም ብዬ ባነሳውልን ነው አንዳንድ ሕገወጥ ሰዎች ይህን አዲሱን ብር የተለያዩ ስራዎችን በመስራት መልሰው ከባንክ ውጭ ማድረግ አዝማሚያ እያየን ስለመጣን ይህንኑ ለመገደብና ገደብ ለመጣል ብለን አስበን ነው። ስለዚህ መደበኛ ትራንዛክሽኖችን የሚጎዳው ነገር የለም። ማንም ሰው ከ ሃምሳ ሺህ በላይ ያለ ትራንዛክሽን ካለው ወይ ግብይት ካለው ከአንድ አካውንት ወደ አንድ አካውንት ማስተላለፍ ይችላል። በባንኮች አማካኝነት ወይም ሌላ በሚፈልገው መልክ ቼክም ቀደም ብዬ እንዳነሳሁት መጠቀም ይችላል። ስለዚህ አጠቃላይ የብር ለውጡን አላማ ከማሳካት አኳያ ይጠቅማል በሚል ታሳቢ ነው ይሄ ማሻሻያ የተደረገው። ዶክተር ናገር እንግዲህ ይሄንን አሁን ያስተላለፋችሁትን መመሪያ ተከትሎ ሰዎች የተለያዩ መላምቶችን ሲያንሸራሽሩ ይታያል። ለምሳሌ በቂ ገንዘብ ታትመዋል ወይ እስከ ማለት ድረስ የሚጠይቁ ሰዎች አሉ። ምክንያቱ ያ ይሆን ወይ ሌሎች ኢኮኖሚው ላይ የሚታዩ ጤናማ ያልሆኑ ምልክቶች የሆኑ ወይ ለዚህ መመሪያ ምክንያት የሆነው የሚሉ የተለያዩ መላምቶችን የሚያንሸራሽሩ ሰዎች አሉ። እና በትክክል ምክንያቱ ይሄኛው ነው አሁን የጠቀሱት ነው ለዚህ ለሀምሳ ሺህ ብር ገደቡ ይሄው ነው ተመልሶ። አዲሱም ገንዘብ ከባንኮች እየወጣ ስለሆነ በተለያዩ ሰዎች፣ ቀደም ብዬ ባልኩ፣ የተለያዩ ባንኮች ላይ አካውንት በመክፈት ስራዬ ብለው የሚሰሩ ሰዎች አሉ። እንደዚህ አይነት ሰዎች ይህንን ለመገደብ ነው አንዱ አላማ። ስለዚህ በብር ህትመት ረገድ በቂ ገንዘብ ነው የታተመው። ይቀየራል ከሚባለው ብር በላይ በጣም ከፍተኛ መጠን ያለው ብር ነው የታተመው። በዛ ደረጃ ምንም ችግር የለብንም የታተመው ብር ላይ። ስለዚህ አንድ ነገር ሲደረግ አንድ መመሪያ ለውጥ ሲኖሩ የተለያዩ መላመቶች ሊኖሩ እንደሚችሉ ይገመታል። ግን ዋናው ምክንያት ቀደም ብዬ ያነሳውልህ ነው። አጠቃላይ ግን ዶክተር ይናገር፣ ስለዚህ ስለ ብር ለውጡም በዚህ አጋጣሚ እናንሳና አተገባበሩ ምን ያህል ስኬታማ ነው እስካሁን ስታዩት? በቂ ገንዘብስ ወደ ባንክ እየተመለሰ ነው ወይ ወደ ባንክ እየገባ ገባ ነው ወይ? እንግዲህ በውጭ ያለ ገንዘብ በርካታ እንደሆነ ከዚህ ቀደም ሲገለጽ ቆይቷል ብዬ ነው እንግዲህ በአጠቃላይ እስካሁን ባለው የብር ለውጡ ሂደት በጣም በጥሩ ሁኔታ እየሄደ ነው። የጎላ ያጋጠመ ምንም ችግር የለም። በተለይ በጸጥታ እና በመሳሰሉት አካባቢ ያው እንደሚታወቀው ብሩ የምናጓጉዞ በአውሮፕላን በመኪና ነው። በተለያዩ የሀገሪቱ አካባቢዎች እስካሁን ድረስ ይሄ ነው የሚባል ያጋጠመ ችግር የለም። ስለዚህ አሁን በመላ ሀገሪቱ በሁሉም ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ የሀገሪቱ ከስድስት ሺህ በላይ ባሉ የባንኮች ቅርንጫፎች አዲሱ ብር ደርሷል። ከዚህ አኳያ የእስካሁኑ ሂደት ብዙ ሰው ከገመተው በላይ በፍጥነት ነው እየሄድንበት። እስካሁን ባለው ሁኔታ በጥሩ ሁኔታ እየሄደ ነው ብለን ነው የምናስበው። እንግዲህ ይሄ አንዱ ሆኖ ቀደም ብዬ እንዳነሳሁልህ አንዱ ዓላማ ደግሞ ከባንክ ውጭ ያለውን ገንዘብ ወደ ባንክ እንዲመጣ ማድረግ ነው። እስካሁን ባየነው ግምገማ ከባንክ ፕሬዚዳንቶች ጋር በየሶስት ሰው የአራት ቀኑ እንገመግማለን። ምን ያህል አዳዲስ አካውንት ተከፈተ፣ ምን ያህል ገንዘብ በእነዚህ አካውንቶች ዲፖዚት ተደረገ፣ በነባር አካውንቶች ምን ያህል ገንዘብ በብር ለውጡ ምክንያት ተጨመረ። ስለዚህ በአጠቃላይ ከባንክ ውጭ የነበረው ገንዘብ ወደ ባንክ ምን ያህል መጣ የሚለው በጣም በጣም ከፍተኛ በቢሊዮኖች የሚቆጠር ገንዘብ ነው እየመጣ ያለው። ስለዚህ ከዚህ አኳያም አላማውን ያሳካ ነው ብለን ነው የምናስበው። ሁለተኛው በቢሊዮኖች ነው ያሉኝ ዶክተርና በቢሊዮኖች የሚቆጠር ነው ያሉኝ። በቢሊዮኖች ለምሳሌ ባለፈው የአስራ አራቱን ቀን ገምግመን አስራ አራት ቢሊዮን ብር ገብተዋል፣ በአዳዲስ አካውንት አዳዲስ አካውንቶች አምስት መቶ ሰማንያ ሺህ ሰዎች በከፈቷቸው አካውንቶች የቀየሩ ሳይሆኑ አዳዲስ አካውንት የከፈቱ ያው እነዚህ አካውንት የሚከፍቱ ሰዎች ለመቀየር ነው የሚከፍቱ። በእኛ ሕግ ብር ለመቀየር ከአምስት ሺህ በላይ ከሆነ አካውንት ክፈትና እዛ ይቀመጥ ነው የምንለው። ከአምስት ሺህ ከሆነች በትሬ ገንዘብ አካውንት ሳይከፍት ይዞ መሄድ ይችላል፣ መቀየር ይችላል። ስለዚህ ከአምስት ሺህ ብር በላይ ኖሯቸው የግድ አካውንት መክፈት ያለባቸው ናቸው። እነዚህ እንግዲህ አምስት መቶ ሰማኒያ ሺ ምድር ይሄ የአስራ አራት ቀን ሪፖርት ነው። ስለዚህ በአስራ አራት ቀን አስራ አራት ቢሊየን ብር በአዳዲስ አካውንቶች መግባቱ ትልቅ ስኬት ነው በእኛ በኩል።